ኢኮኖሚው አለ በአገሪቱ በተለያዩ ጊዜያቶች በነዳጅ ላይ በሳንቲሞች ደረጃ ጭማሪ ሲደረግ ቆይቷል። በዚህ ወር ለሁለተኛ ጊዜ በተደረገ የዋጋ ጭማሪ በአማካይ አዲስ አበባ ላይ ከ18 ብር ወደ 258 ብር ገብቷል። ይህ በተለይ በአዲስ አበባ ከፍተኛ የመነጋገሪያ ርዕስ ሆኗል። ወይዘሪት ሀና ገነነው የአዲስ አበባ ነዋሪ ስትሆን የነዳጅ ዋጋ ጭማሪው አስደንጋጭ ነው ትላለች። ከባድ ነው። በአንድ ወር ውስጥ ሁለት ጊዜ መጨመር አይደለም፣ በአመት በሁለት አመት እንኳን ሲጨምር ከተማው ሌላው ነጋዴ የሚጨምረው ዋጋ ንረት አለ ሁልጊዜም አብሮ ተከትሎ የሚመጣ እና በተለይ አሁን ባለንበት ሰዓት ደግሞ ይሄ የነዳጅ ጭማሪ ሌሎቹን ነገሮች የማስወደድ እንትኑ ከዚህ የበለጠ ከፍት ነው የሚለው እና ብዙ ሰው ላይ ተጽዕኖ የሚያሳድር ይመስለኛል። ከባድ ነው። በሐረማያ ዩኒቨርሲቲ የኢኮኖሚ ትምህርት ክፍል ኃላፊና መምህር የሆኑት አቶ ፍሬዘር ጥላሁን ጭማሪው የዓለማችን የነዳጅ ዋጋ ባሽቆለቆለበት ወቅት በከፍተኛ ሁኔታ መጨመሩ ምክንያታዊ አይደለም ይላሉ። የነዳጅ ዋጋ ላይ ያለው ሰሞኑን ጭማሪ ያየነው በወትሮ በታሪክ ምናልባት በእኛ ዘመን ያላየነው አይነት ያጨማመር ማርጂን ነው ይዞ ያደገውና እንደምናውቀው በቅርብ ጊዜ የነዳጅ ዋጋ በከፍተኛ ሁኔታ በዓለም የቀነሰበት ሁኔታ ተስተውሏል። በተለይ በዚህ ዋናው ፈርስት ራውንድ ብሬክአውት ኦፍ ኮቪድ እና ብዙም እንቅስቃሴ ስላልነበሩ ነዳጅ እንደውም አንዳንድ ጥናቶች የነዳጅ ዋጋ ኔጌቲቭ ገብቷል የሚሉ ቢሎ ዚሮ ሆኗል ብለው ያሉ ጥናቶች አሉ። ያ ደግሞ ለትራንስፖርት ነዳጅ ለማምጣትና ኤክስትራክት አድርጎ አስጥቶ ወደ ማደያ እስከ መውሰድ ድረስ ማደያ ኮንትራክት፣ የመኪና ትራንስፖርት ኤንድ ሶ ፎርስ ሲያስቡ እና የትራንስፖርት ዋጋ ኔጌቲቭ ያዩት እና የሚሉ ጥናቶች ወጥቶ ነበር ኦሎተሰደን የነዳጅ ዋጋ በዚህ አይነት ማርጂን እኛ ጋር ሲጨምር ለምንድን ነው የሚያስብል ጥያቄዎች ያስነሳል። በወቅቱ በከፍተኛ ዋጋ ቀንሶበት በነበረው የዛሬ አምስት ስድስት ወር በፊት የኢትዮጵያ መንግስት ባለን መረጃ ከፍተኛ የነዳጅ ክምችት በዛ በቀነሰ ዋጋ እንዳስገባ ይታወቃል። በየወሩ የንግድ ሚኒስቴር የሚያወጣው የዋጋ ተመን እንደምታውቀው በየወሩ የወሩ መጨረሻ ላይ የሚቀጥለውን ወር የዋጋ ተመን በአምስት ሳንቲም ምናልባት ወይም በአስር ሳንቲም አይነት ወይም ፍራክሽን ኦፍ ኮይንስ ይጨምር ነበር። ከትናንት በስቲያ በወጣው የዋጋ ተመን ደግሞ የነዳጅ ዋጋ በቤንዚን ከሁለት ብር በላይ የዋጋ ጭማሪ፣ በናፍታም እንደዛው፣ ኬሮሲን ከሁለት ብር በላይ ጭማሪዎች ታይቷል። ይሄ እንግዲህ የነዳጅ ዋጋ ብዙ ጊዜ ድቅም የሚደረገው በኢንተርናሽናል ፕራይስ ነው የኢንተርናሽናል ዋጋ ነው አይተሙም ኢንተርናሽናል ኮሞዲቲ ነው እና የነዳጅ ዋጋ ትመና ላይ አቅራቢ ድርጅቶች ይታወቃሉ። አቅራቢ ሀገራት ይታወቃሉ። በቁጥር ምን ያክልና ኦፔክ ያላቸው ኢንፍሉዌንስ ይታወቃል። ሀገራት የተባበሩት አረብ ኤሚሬት፣ እነ ኳታር፣ እነ ኢራን ኢኮኖሚያቸው የሚደግፈው በነዳጅ ነው። ስለዚህ የኢኮኖሚ ፖሊሲ የሚለውጡት በፕራይስ ኦፍ ኦይል ላይ በሚያመጡት የዋጋ ለውጡም ጭምር ነው። አሁን ይሄ የዋጋ ለውጥ በጣም ከፍተኛ ማርጅን አሳይቶ ከሁለት ብር በላይ ቢያንስ በሊትር ነው እያለ ያለ ነው። በሊትር ከሁለት ብር በላይ የዋጋ ጭማሪ እንዳለው መግለጫ ሰንትናል። ይሄ ያልተለመደ ነው። ዘመናዊ የግብይት ስርዓት ባልተተከለባት ሀገር፣ ለዋጋ ጭማሪ ምክንያት የሚፈልግ ነጋዴ ባለባት ሀገር በነዳጅ ላይ የተደረገው ከፍተኛ የዋጋ ጭማሪ የኢኮኖሚ ዘርፎችን በሙሉ የሚነካ ውጤት እንዳለው ይገልጻሉ፣ የኢኮኖሚ ባለሙያው አቶ ፍሬዘር እንግዲህ የእኛ ሀገር ኢኮኖሚ ሞር ኦፍ ምን ልንለው እንደምንችል አቅም ነፃ ኢኮኖሚ ነው ለማለትም የሚያዳግቱ ነገሮች አሉ ወይ ኮማንድ ኢኮኖሚ ነው ለማለትም የሚያዳግቱ ነገሮች አሉ። እንግዲህ የዋጋ አሁን የነዳጅ ዋጋ እየጠመነ ያለው አንድ የመንግስት ተቋም ነው። ይሄ ወደ ኮማንድ ኢኮኖሚ ያመጣዋል። ማርኬቱ በትክክል ደግሞ ቢወስን ወይም በነፃ ኢኮኖሚ ብናየው ምን ያክል ሊሆን ይችላል የሚለውን አናውቅም። ያው የመንግስት ድርሻ ጎማም በከፍተኛ ሁኔታ ስለሚታዋል ማለት ነው፣ የዚህ የነዳጅ ግብይት ላይ አሁን ይሄ የነዳጅ ዋጋ ምን አይነት ኢፌክት አለው ልክ ኢፌክት ይባላል በኢኮኖሚክሱ በአንድ ክሊክ ስታደርግ ልክ እንደ አንድ አምፖል እዚህ ጋር አንድ ማህበራዊ ማጥፋት ስትነካ የአንድ በርካታ መቶ ብላይ አምፖሎች የማብራት ወይም የማጥፋት ክሊክ ነው ዋጋ ማለት ይሄ ዲፊዥን ኢፌክት በደንብ ይስተዋላል። አንዳንድ የሚነሳ ነገር አለ። የነዳጅ ዋጋ ሲጨምር ለምንድን ነው የቲማቲም ዋጋ የሚጨምረው? የነዳጅ ዋጋ ሲጨምር ለምንድን ነው ገበሬው ያበቀለው የግብርና ምርት ዋጋ የሚጨምረው የሚል ተያዥ ጥያቄዎች ይነሳሉ። የሚሀገር ኢኮኖሚ ግብርና ነው፣ ስርአቱን ያልዘመነ ነው ይታወቃል። አሁን የነዳጅ ዋጋ በዚህ ያክል ማርጀን ሲጨምር የሌሎች ቁሳቁሶች እና አገልግሎቶች ዋጋ የሚጨምረው ከነዳጅ ጋር የተያዙ ሊንኬጆች አሏቸው። ለምሳሌ አንድ ገበሬ መጥቶ ቲማቲም ቢሸጥ ኔትስ በዛ እሱን በሸጠበት ገንዘብ ምንድነው ነው የሚገዛው ነው ሊገዛ የሚችለው ለምሳሌ ወይ ጨው ነው ወይ ስኳር ነው። ያ ጨው እና ስኳር ከትራንስፖርት ነፃ ይሆን አይደለም። በኢኮኖሚ ውስጥ አንድ ትልቁ ፋክተር ኦፍ ኤኒ ዲተርሚኔሽን ኦፍ ፕራይስ የሚለው ዋጋ ለመወሰንም በኢኮኖሚ ስርዓቱንም በደንብ ለመቀጠል በዋናነት አፌክት የሚያደርገው ፋክተር ሞቢሊቲ ነው እቃዎች እና እቃዎች እንቅስቃሴ ያደርጋሉ፣ ከቦታ ቦታ፣ ሰዎች ከቦታ ቦታ እንቅስቃሴ ያደርጋሉ። ንግድ የእንቅስቃሴ ቢዝነስ ነው። ፓርቶስ እንቅስቃሴ፣ ትራንስፖርቴሽን ውስጡ አለው። ስለዚህ በአንድም ይሁን በሌላ ይሄ ሞቢሊቲ በነዳጅ ዋጋ ኢፌክት አለው። ስለዚህ ሞቢሊቲ ላይ የሚያመጣው ሂንደራንስ ለምሳሌ ነዳጅ ከሌለ እዛ ደቡብ ክልል ወደ ሻሸመኔ የሚመረት በቆሎ እና ድንች ወደ ምስራቁ ሀረር ክልል አይመጣ ነው ማለት ነው። ስለዚህ ዋጋው የድንች ዋጋ ሀረር ላይ ጨመረ ቢባል የስ ከሻሸመኔና ከደቡብ የሚመጣው ድንች ይሄን ትራንስፖርት ስለሚፈልግ ነው እያልን ያለ ነው። አሁን በአንድ ሊትር ላይ ሁለት ብር መጨመር የሚያመጣው ኢፌክት አንድ መኪና ሁለት መቶ ሊትር ቢጠቀም አራት መቶ ብር እየጨመርንበት ነው ማለት ነው። ይሄን አራት መቶ ብር በእያንዳንዱ ዋጋ ላይ ፕራይስ ያከፋፍለዋል ማለት ነው። ስለዚህ በአንድም በሌላ የነዳጅ ኢፌክት ይሄ አሁን ያለው የዲፊዥን ኢፌክት ዕጣ ፈንታ ነው ማለት ነው የዋጋ ንረት የሚያመጣው። ሌላው የኢኮኖሚው ትኩሳት ሆኖ የሰነበተው ብሔራዊ ባንክ ከብር ቅያሬ ጋር ተያይዞ በገንዘብ ዝውውር ላይ እገዳ ጥሎ የነበረ ቢሆንም የገንዘብ ቅያሬው ካለቀ በኋላ ላላ አድርጎት ነበረ። ሰሞኑ ደግሞ አንድ ሰው ወደ ሌላ ሰው በጥሬ ገንዘብ የማስቀመጥ ክልከላ ተጥሏል። በተጨማሪም አንድ ሰው ከሂሳቡ ገንዘብ ማዘዋወር ወይም ማውጣት የሚችለው በሳምንት አምስት ጊዜ ብቻ እንዲሆን ተደርጓል። ይህ የንግድ ሥርዓቱን ክፉኛ እየጎዳው እንደሆነ በሕብረተሰቡ እየተነገረ ነው። አቶ ያሲን አወል በውጭ ንግድ ሥራ ረዥም ዓመታትን አስቆጥረዋል። እንደዚህ አይነት አንዴ ያዝ አንዴ ለቀቅ የሚደረጉ የገንዘብ ዝውውር እገዳዎች ኢኮኖሚውን ይጎዳሉ በማለት አስተያየታቸውን ሰጥተውናል። ጉልት እየሄድክ ምችን በካርድ ምናምን አትገዛም ካርዱ ያለበትን ቦታ ካርዱ አይሰራም። ፖስት ምናምን የሚሉት ጋር ሄደህ ትልልቅ ሱቆች በዚሁ ውሰድ ውስጥ ላቸው አይወስዱም። አንተ እንግዲህ ከአራት ከአምስት ጊዜ በላይ በዛ ገንዘብ ማውጣት አትችልም አይሉ ነው። ዋይ ዘይ ዶንት ጀስት አንደርስታንድ ለጂዲፒ እንዲያሁም ብዙ ትራንዛክሽን ሲኖር ነው፣ ጂዲፒ አደገ የሚባለው በሌላ ሀገር። እኔ ከመጀመሪያ ስለ አሁን የትልቁ አሁን ያመጡት ምንድን ነው? አይ ቲንክ ዲያስፖራ ያለው ሰው ነው መሰለኝ ገንዘብ እዛ አስቀምጣሉ። ብር ስትልኝ ይላሉ እዚህ የሚሉት ነገር አለ። አይ ዶንት ኖው ሃው ማች ዲያስፖራ ደግሞ በወር መቶ ብር ወደ ሁለት መቶ ብር ቢልክ ነው አንድ ሰው። ከዚያም ተራ ማለ ብዙ ሰው አይልክ ዲያስፖራ የሚመጣ ብር እነሱ ብላክ ማርኬት እየተጫወጡ ነው ምናምን ይላሉ። በጤነኛው ሶሉሽን ነው ብዬ አልገምትም። ነ ሰው ደግሞ ወደ ሌላ መካኒዝም ይሄዳል። ራስህ በብር ላይ ያለህ እምነት ይበለዋል። ለት ቤዚክሊ ወደ ኢንፍሌሽንም የሚወስድ እሱ ነው። ሰዎች በሚተማመኑበት የራሳቸው መካኒዝም ንግዱ እንዲሆን ይቀጥላል። ግን ቢ ኢንፎርማል ወደ ብላክ ማርኬቱ እየገፋ ሆነው ሰው እንደሚገባኝ ስሜት ነው እየሰሩት ያሉት የሚመስለው። አሁን ነገ ጠዋት ይለቋታል። የኢኮኖሚ ባለሙያው አቶ ፍሬዘር ጥላሁን የአቶ ያሲን ሀሳብን ያጠናክራሉ። ይህ የኮንትሮባንዱን የዚህ ማኒ ላውንደሪንጉን የዶላር ጋር ተያያዥነት ያላቸውን ቁጥጥሮች፣ የገንዘብን እንቅስቃሴ ስርዓትን አስጠብቆ ለማስኬት የተሰጡ የህግ ሽፋኖች ናቸው። እነዚህ የህግ ሽፋኖች ከኢኮኖሚው ባሻገር ያለው የፖለቲካና ሴኪሪቲውን ሊያሻሽሉ ይችላሉ፣ ሊገነቡ ይችላሉ። ይሁን እንጂ ይሄ ሌላኛው የኢኮኖሚ ዋልታ የምንለው ኢኮኖሚ ማገሮች፣ ኢኮኖሚካል ፖለቲካል፣ ሶሻል ምንላቸው ፒላሮች አሉ። ከዛ ፒላሮች ግን የኢኮኖሚክ ፋክተሩ ምንድን ነው የሚለው የተስተዋለ አይመስለንም እንደ አንድ ነፃ ኢኮኖሚ ገነባለው የሚል ሀገር ተወዳዳሪነትን ገነባለሁ የሚል ኢኮኖሚ የትራንዛክሽንን በመወሰን የሀገር ልማት ሊረጋገጥ አይችልም። ምናልባት ከቅድም ያልኩት እነዚህ የሴኪሪቲ ጉዳዮች፣ የደህንነት ጉዳዮች፣ የወንጀል ጉዳዮችን ለመከታተል ተጨማሪ ሌሎች ስርዓቶችን መዘርጋት ሲገባ የገንዘብን የልውጥ መጠን መግታት ኢኮኖሚውን ከማሰር አይተናነስም። አንድ ግለሰብ ቀልጣፋ ነጋዴ ሆኖ ሀያ ሰላሳ ትራንዛክሽን በቀን የሚያካሄድ ከሆነ ይህንን ስርዓቱ ሊፈቅድለት እየቻል አይደለም የገንዘብ መጠኑ ተገድቦ ነው ያለ ስለዚህ የኢኮኖሚውን ስርዓት የመግታት አቅም ይኖረዋል በተወሰነ ደረጃ እንግዲህ የታለመለት መለት አላማ ያ ከሆነ የኢኮኖሚውን ድርሻ መታየት ነበረበት ጎን ለጎን የሚል እምነት አለኝ ስለዚህ በነፃ ኢኮኖሚ ለሚኖሩ የማንኛውም ትራንዛክሽኖች ፍሪ ኢኮኖሚ ነው ሰው የፈለገውን ያክል ገንዘብ በፈለገው አይነት መጠን ማውጣት የሚችልባቸው ስርዓቶች ኖረው እነዚህም ግን የመቆጣጠሪያ መንገዶች ቢዘረጉ የተሻለ ይሆናል ብዬ ያመ ለዛሬ ያልነውን በዚሁ ፈጸም። ዝግጅቱን አጠናቅሬ ያቀረብኩላችሁ ዮሐንስ ገብረ እግዚአብሔር ነበርኩ። በሰላም ቆዩን።